የተባበሩት መንግስታት የወንጀልና የሱስ አምጪ እጾች መከላከያ ጽሕፈት ቤት ከኤርትራ የውጭ ጉዳይ ሚኒስቴር ከኢጋድና ኢንተርፖል ጋር በመተባበር ያዘጋጀውና ድንበር ተሻጋሪ ወንጀሎች ላይ ያተኮረው የሦስት ቀናት ጉባኤ ዛሬ ተጠናቋል። ብርሃን በርሄ ከአስመራ ተጨማሪ አድርሶናል። በዚህ በአስመራ ፓላስ ሆቴል የተካሄደውና በዚህ በአስመራ ፓላስ ሆቴል በተካሄደውና ከኤርትራ፣ ኢትዮጵያ፣ ሶማሊያ፣ ኬንያና ኡጋንዳ የተወከሉ ከወንጀልና ሕግ ጋር በተያያዘ ስራ ላይ የተሰማሩ የተባበሩት መንግስታት የወንጀለኛና የሐሽሽ መከላከያ ጽሕፈት ቤት ተወካዮች የኢጋድና የኢንተርፖል ተወካዮች የተሳተፉበት ጉባኤ የተባበሩት መንግስታት የድንበር ተሻጋሪ ውል ህገወጥ የሰዎች ንግድና የፍልሰተኞች ሽግግርን በሚመለከቱ ጉዳዮች ላይ ጥልቅ ውይይት አድርገዋል። በመጨረሻ ጉባኤው ህገወጥ የሰዎች ንግድና የፍልሰተኞች ሽግግርን ለመከላከል የምስራቅ አፍሪካ አገሮች ፈጣን የመረጃ ልውውጥ መስመሮችን በመዘርጋት በጋራ ትብብር ወንጀሎችን ለመቆጣጠርና ለመከላከል የሚያስችሉ እቅዶችን በማውጣት ውይይቱ ተጠናቋል። በዚህ ለመጀመሪያ ጊዜ በኤርትራ በተካሄደው የድንበር ተሻጋሪ ወንጀሎችን በመከላከል ዙሪያ የተካሄደው ጉባኤ ላይ የተባበሩት መንግስታት የሐሸሽና ወንጀለኛ መከላከያ ጽሕፈት ቤት ኃላፊ ሚስተር ዮሐን ክሩጀር፣ የኢጋድ የድንበር ተሻጋሪ ወንጀሎች ኃላፊ አቶ ጥዑማይ አረጋዊ እንዲሁም የጀርመንና የእንግሊዝ አምባሳደሮች ተገኝተዋል። ብርሃነ በርሀ ለአሜሪካ ድምፅ ከአስመራ።